የአፍሪካ ወጣቶችን የመሪነት አቅም ለማጎልበት በሚል ሐሳብ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ያስጀመሩት የአፍሪካ ወጣት መሪዎች ማንዴላ ዋሽንግተን ፌሎሺፕ መርሃ ግብር የስድስት ሳምንታት ስልጠናና የልምድ ልውውጥ ማብቃቱን ተከትሎ በዋሽንግተን ዲሲ የሶስት ቀናት ጉባኤ ከትናንት ጀምሮ በመካሄድ ላይ ይገኛል። ስብሰባውን የከፈቱት ፕሬዚደንት ባራክ ኦባማ ሲሆኑ ከተሳታፊዎቹ አምስት መቶ ወጣቶች ጋር ተወያይተዋል። ከዚህ ውይይት በኋላም ወጣቶቹ በተለያዩ ጉዳዮች ላይ በቡድን ተከፋፍለው ሲወያዩ ቆይተዋል። አሁንም እዚያ ውይይት ላይ ነው የሚገኙት። ከኢትዮጵያ ተመርጠው በፕሮግራሙ ላይ ከተሳተፉት አስራ ሁለት ወጣቶች አንዱን ዳኛቸው ቦጋለን ጽዮን ግርማ አነጋግራለች። ዳኛቸው ቦጋል ይባላል። ከአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪውን አግኝቷል። በአካል ጉዳተኝነት ልማት ዙሪያም በደቡብ አፍሪካ ተምረዋል። በአዲስ አበባ ሲሰራ የነበረው ስራ ሙሉ በሙሉ ከአካል ጉዳተኝነት ጋር የተያያዘ ነው። እርሱም አካል ጉዳተኛ ነው። የአምስት ወር ሕጻን እያለ በፖሊዮ ምክንያት ነበር አካል ጉዳተኛ የሆነው። በአሁኑ ሰዓትም ለአካል ጉዳተኞች መብት ለሚሟገት ድርጅት የአፍሪካ ፕሮግራም አቀናጅ ሆኖ ይሰራል። የአካል ጉዳተኛ ባለሙያዎችን ለማሰባሰብ የሚጥር ፕሮግራምም ይመራል። ለአፍሪካ ወጣት መሪዎች ማንዴላ ዋሽንግተን ፌሎሺፕ ከኢትዮጵያ ከተመረጡ አስራ ሁለት ወጣቶች መካከል አንዱ ነው። ከዚህ ስልጠናም በኋላ ለተጨማሪ ቆይታ ከአፍሪካ ከተመረጡ አንድ መቶ ወጣቶች መካከልም አንዱ ነው። እዚህ አሜሪካ ዋሽንግተን ዲሲ የመጡበትን ዓላማ በማብራራት ለጥያቄ መልስ በመስጠት ይጀምራል። የመጣንበት ዓላማ ፕሬዚዳንት ኦባማ ይህንን ፕሮግራም ለአፍሪካውያን ወጣቶች ነገ ለአፍሪካ ጥሩ አስተዋጽኦ ሊያበረክቱ ይችላሉ በተለያዩ ፊልዶች ብሎ ያስባቸውን ወጣቶች የሚያሰባስቡበት ፕሮግራም ነው ስለዚህ አምስት መቶ አፍሪካውያን ወጣቶች ከተለያዩ አፍሪካ ሀገሮች መጥተናል በተለይ ከሰሀራ በታች ያሉ አፍሪካ ሀገሮች እና በተለያዩ ዩኒቨርስቲዎች ተመድበን ላለፉት ስድስት ሳምንታት የተለያዩ ኮርሶችን ስንከታተል ነበር ልምድ ስንለዋወጥ ነበር ከአሜሪካውያን ዩኒቨርሲቲዎች ጋር ያለንን ልምድ እነሱም ያላቸውን ልምድ ሲያካፍሉ ነበር። የስድስት ሳምንታት ቆይታ አድርጌ ያለው ተመድቤ የነበረው ዩኒቨርሲቲ ኦፍ ቨርጂኒያ እና ኮሌጅ ኦፍ ዊሊያም ን ሜሪ የሚባል የአሜሪካ ሁለተኛው በእድሜ ትልቁ ዩኒቨርሲቲ ነው፣ ከሃርቨርድ ቀጥሎ ማለት ነው። ስለዚህ የዚህ አይነት ልምድ ማግኘቱ ከነሱ ጋር ልምድ መለዋወጡ እጅግ በጣም ትልቅ ልምድ ነበር። እነዚህ ወጣቶች ለዚህ ፌሎሽፕ ሲወዳደሩ በነበረው ሂደት እንደ አንድ መሪ ወደፊት ማድረግ የሚፈልጉትንና ዓላማቸውን ግልጽና ሊታይ በሚችል ተጨባጭ ነገር ማሳመን ይጠበቅባቸው ነበር። እሱን በሚገባ አሳምነዋል ተብሎ ስለታመነ ነው ለዚህ ፕሮግራም ተመርጠው እዚህ የተገኙት። ዳኛቸውን ያኔ በውድድሩ ወቅት ዓላማ ምን ነበር፣ ምንድን ነበር ያሰብከው ስል ጠየኩት። ሌላ ምንም ዓላማ የለኝም በዚህ ምድር ላይ የተጠራውበት ዓላማ ብዬ ማስበው ነኝ እኔ ያገኘሁት እድል ያላገኙ ብዙ አካል ጉዳተኞች አሉ። እኔ እዚህ ደረጃ እንድደርስ በጣም ብዙ ፈተናዎች ማለፍ ነበረብኝ። ትምህርት ቤት መመዝገብ በጣም አስቸጋሪ ነበረ። ሕፃን እያለው ልጅ እያለው አባቴ ወደ ትምህርት ቤት ሲወስደኝ ከብዙ ጥረት በኋላ የተለያዩ ትምህርት ቤቶችን አፈላልገው በመጨረሻ አንድ ትምህርት ቤት የተሻለ የሚባል ትምህርት ቤት አዲስ አበባ ተገኝቶ እዛ ሲወስደኝ ከዳይሬክተሩ ያገኘው ምላሽ ከአንድ ከሁለት ከሶስት ዓመት በኋላ አምጡት፣ አሁን ልንቀበለው አንችልም። ምክንያቱም አካል ጉዳተኛ ነው። በፖሊዮ ምክንያት ፍራጃይል ነው። ስለዚህ ያንን ሪስክ መውሰድ አንችልም። ከአንድ ከሁለት ሳምንት ሶስት አመት በኋላ ለእነሱ ቁጥር ነው፣ ሁለት አመት ሶስት አመት። ስለዚህ በዛ መንገድ አምጡት ሲሉ ሲለው ዳይሬክተሩ ለአባቴ፣ አባቴ በጣም ስሜታዊ ሆነ እና ስሜታዊነቱን ካዩ በኋላ የራሳችሁን ሞግዚት የምትቀጥሩ ከሆነ በራሳችሁ ወጪ ኃላፊነቱን የምትወስዱ ከሆነ ልንቀበለው እንችላለን ብለው ትምህርት እንኳን ለመመዝገብ በጣም ከፍተኛ ችግር ነበረ። ትምህርቴን ለመጀመር ያ ሁኔታ በዛ መንገድ ባይጋፈጠው ኖሮ አባቴ ወይም ቤተሰቦቼ ባይጋፈጡት ኖሮ ዛሬ የደረስኩበት ደረጃ አልደርስም ነበር። እንደ እነዚህ አይነት መሰናክሎች መኖር የለባቸውም። አሁን የኔ ዓላማ በትምህርት በስራ ስምሪት፣ በተለያዩ የህግና የፖሊሲ ዘርፎች አካል ጉዳተኞችን የሚመለከቱ አካቶ ልማትን ወይም በእንግሊዝኛ ኢንክሉዚቭ ዲቨሎፕመንትን ያማከሉ ስራዎች መሰራት አለባቸው። በሀገራችን ያንን የምናደርገው ለአካል ጉዳተኞች ብቻ ብለን አይደለም። የአካል ጉዳተኞች ጥያቄ የአካል ጉዳተኞች ጥያቄ ብቻ አይደለም። ማንም ሰው ለአካል ጉዳተኝነት ተጋላጭ ነው። ማንም ሰው በማንኛውም ሁኔታ አካል ጉዳተኛ ሊሆን ይችላል። ስለዚህ ይህ ጉዳይ ለእኔ የግል ጉዳይ ነው፣ ግን ደግሞ የሁላችንም ጉዳይ መሆንም ያለበት ነው። ሰው ህብረተሰባችን ወይም መንግስታችን በዛ ሁኔታ ውስጥ ራሳችንን አስቀምጠን ያለማየት ችግር ስላለ ነው። ስለዚህ ያንን ደግሞ ማድረግ የምንችለው ያንን ክፍተት መሙላት የምንችለው እኛ አካል ጉዳተኞች፣ በተለይ ደግሞ የትምህርት እድል ያገኘ ነው ነን። ስለዚህ ከዚህ ጋር የተያዘ ጽሁፍ ነው የጻፍኩት። ማመልከቻውም ላይ የእኔ አላማ በኢትዮጵያ ከዛም፣ በአፍሪካ የተለያዩ የአፍሪካ ሀገሮች ሄጅ ያለው በአፍሪካ ደረጃ የተለያዩ አስተዋጽኦችን እያበረከትኩኝ ነው በአካል ጉዳተኞች ዙሪያ። ስለዚህ በሀገሬም በአህጉርም ደረጃ አካል ጉዳተኞችን ያካተተ ሁሉንም የሚያካትተ ለእኩልነት ቦታ የሚሰጥ ህብረተሰብ እንዲኖር የበኩሌን አስተዋጽኦ ማድረግ ነው። ለዚህ ፕሮግራም ስትወዳደር ምን ጠብቀ ነበር? ምን አገኛለሁስ ብለህ ተወዳደርክ? አላማህን ለማሳካትስ የሚጠቅመኝ ነገር አለ ብለህ አምነህ ነበር የተወዳደርከው? አልኩት። አሜሪካ ውስጥ ያለው ማህበረሰብ በተለይ በአካል ጉዳተኞች ዙሪያ በአካቶ ልማት ዙሪያ ምን እየሰራ እንደሆነ ማወቅ ፈልጌ መጥቻለሁ። እየተሰሩ ያሉ ነገሮች በተግባር ምን እንደሚመስሉ፣ ያሉት ህግጋት ምን እንደሚመስሉ፣ ያሉት ፖሊሲዎች ምን እንደሚመስሉ፣ የግድ ደግሞ አካል ጉዳተኞች ላይ ብቻ ያተኮረ ሳይሆን ከዛም ወጣ ብሎ በህገ መንግስት ዙሪያ በሰብአዊ መብት ዙሪያ የተለያዩ ልምዶችን ለማግኘት አስቤ ነው የመጣሁት። ያንን በሚገባ አግኝቻለሁ ብዬ አስባለሁ። ከዛ በተጨማሪ ደግሞ ብዙ አፍሪካውያን አሉ፣ አብረው ነው የመጡ። ከአፍሪካውያን ጋር የመገናኘት እንደዚህ አይነት እድል የፈጠረ የትኛ ምንም አይነት ፕሮግራም አላውቅም እኔ እስካሁን ድረስ። ስለዚህ ከብዙ አፍሪካውያን ጋር የመገናኘትና የምንሰራውን ስራ የመነጋገር እነሱ ሀገር እየተሰራ ያለው ምን እንደሆነ እኛ ምን እየሰራ እንዳለን ምን ክፍተቶች እንዳሉ ለማወቅ በጣም ትልቅ እድል ነው የፈጠረልን። ስድስት ሳምንታት አንድ ላይ ሆኖ ይህን ልምድ መለዋወጥ ቀላል አይደለም። ስለዚህ አፍሪካን በአንድ ክፍል ውስጥ እንደ ማግኘት ነው የሚቆጠረው። የፕሬዚዳንት ባራክ ኦባማ ንግግርና ውይይት ተስፋ ሰጪ ነበር። ፕሮግራሙስ ለውጥ ያመጣል ብለህ ታስባለህ? በቀጣይ እንዲያብራራልኝ የጠየኩት ነበር። ሁሌም የፕሬዚዳንት ባራክ ኦባማ ንግግር ተስፋ ሰጪ ነው። ሁልጊዜም በተስፋ የታጨቀ ነው። ከዛ ውስጥ የተወሰነው ይተገበራል፣ የተወሰነው ላይተገበር ይችላል። ዛሬ ከተናገሩት ውስጥ በጣም ውስጤ ከቀረው ውስጥ አንዱ አሁን ለእኛ ለአፍሪካውያን ወጣቶች በአሜሪካ መጥተን ልምድ እንድንለዋወጥ እንደተደረገ ሁሉ አሜሪካውያን ወጣቶችም ወደ አፍሪካ ተጉዘው ተመሳሳይ አይነት ልምድ እንዲያገኙ የሚያደርግ ፕሮግራም ከሚቀጥለው ዓመት ጀምሮ ይፋ ይደረጋል ብለውናል። ይሄ በጣም ትልቅ ነገር ነው። አፍሪካ መቀበል ብቻ ሳይሆን መስጠትም እንደምትችል የሚያሳይ ነው ማለት ነው። ስለዚህ አንዱ ይሄ ነው። ከዛ በተረፈ በጣም የነካኝ ውስጤን የነካኝ ከኔ ጋር ላለፉት ስድስት ሳምንታት አብራ ተመድባ ስትማር ስልጠና ስትወስድ የነበረች ናይጀሪያዊት አካል ጉዳተኛ ግሬስ ጄሪ የምትባል ነበረች። እሷ በሙዚቃ የአካል ጉዳተኞችን መብት ለማስከበር ድምፃችንን ከፍ ለማድረግ የምትሰራ በአፍሪካ ደረጃ በሀገሯም በናይጀሪያ እሷ ናት መድረክ ላይ ወጥታ ፕሬዚዳንት ባራክ ኦባማ የተቀበለችው። ዛሬ ያ በጣም በጣም ትልቅ ትርጉም አለው ለኛ ለአካል ጉዳተኞች ብዙ ስንሰራ ስንደክም ለነበረው ከዚህ በኋላም ብዙ መስራት ለሚጠበቅብን በጣም ትልቅ ነገር ነው። አንድ አካል ጉዳተኛ ይህንን የሚያህል ትልቅ ፕሮግራም መድረክ ላይ ወጥታ ፕሬዚዳንቱን ስትጋብዝ፣ ፕሮግራሟንም ስታቀርብ፣ ንግግሯንም ስታቀርብ ይሄ በጣም በጣም ትልቅ ትርጉም የሚሰጠው ነው እና ከልጅቷ ጋር በጣም የቀረበ ግንኙነት አለን ቅድም እንዳልኩት ነው ከአፍሪካውያን ወጣቶች ጋር ልምድ ስንለዋወጥ ነበር ብያለሁ አይደለም አሁን ከግሬስ ጋር በጣም ጥብቅ ግንኙነት አዳብረናል ባለፉት ስድስት ሳምንታት። ስለዚህ ከዚህ በኋላ አብረን የምንሰራቸው ነገሮች ይኖራሉ ማለት ነው። ወደድንም ጠላንም የግድ መስራት አለብን። ምክንያቱም የእኛ ጉዳይ አይደለም የእኔና የግሬስ ጉዳይ አይደለም ይሄ ይህ ጉዳይ የአስራ አምስት ፐርሰንት ከጠቅላላው የአፍሪካ ህዝብ አስራ አምስት ፐርሰንቱ አካል ጉዳተኛ ነው። ይህ ትልቅ ቁጥር ነው። ስለዚህ የነሱ ጉዳይ ነው የኛ የኛ ጉዳይ ብቻ አለ ቆይታ አጭር ቢሆንም ኢትዮጵያና አሜሪካ ውስጥ ለአካል ጉዳተኝነት የሚሰጠውና የሚነፈገውን ለማነጻጸር እድል ሰጥቷል ብዬ አምናለሁ በቆይታ ያስተዋልከው ነገር አለ ቀጣዩ ጥያቄ ነበር እዚህ ያለውን የአካል ጉዳተኞች ሁኔታና አገር ቤት ያለውን ማነጻጸር አግባብ አይመስለኝም ልክ አይሆንም ምክንያቱም በአንድ ሚዛን ላይ የሚቀመጡ አይደሉም በፍጹም እኔ አገር ቤት ያለውን በአካል ጉዳተኞች ዙሪያ እየተሰራውን ያለው ስራ በተለይ ደግሞ በህግጋትና በፖሊሲዎች ዙሪያ ከጎረቤት ሀገሮች ጋር እንኳን ሳነጻጽረው እነ ዩጋንዳ እየሰሩት ካለ ስራ ጋር፣ እነ ኬንያ እየሰሩት ያለው ስራ ጋር፣ ታንዜኒያ እየተሰራው ካለው ስራ ሳነጻጽረው በጣም ያንሳል እኛ ሀገር እየተሰራ ያለው ስራ። ስለዚህ እዚህ ካለው ከአሜሪካ ካለው ሁኔታ ጋር ማነጻጸሩ ብዙ እንትን አይለም። በጣም ብዙ ልዩነት አለን፣ ሰፊ ልዩነት አለን። ህግ አላቸው፣ ህግ ይከበራል፣ የህግ የበላይነት አለ። ስለዚህ በህግ የተቀመጠ የአካል ጉዳተኞች መብታል እያንዳንዱ ተቋም ለአካል ጉዳተኞች አመች መሆን አለበት። እያንዳንዱ አገልግሎት ለአካል ጉዳተኞች አመች መሆን አለበት። አንድ አካል ጉዳተኛ ዊልቸር እየተጠቀመ ሄዶ ወይም ደግሞ አንድ ማየት የተሳነው ወይም አንድ መስማት የተሳነው አካል ጉዳተኛ አንድ ቦታ ሄዶ አገልግሎት ሳይገለገል የሚመለስበት አንዳች ምክንያት የለም። ካለ ደግሞ ያንን ተቋም ያስጠይቀዋል። የዚህ አይነት በህግ የበላይነት ላይ የተመሰረተ ከዛ ጋር ደሞ ተያይዞ ህጉ የሚከበርበት ሁኔታ ነው ያለው። እዚህ እኛ አገር ሲጀመር በህግ ደረጃ ራሱ ብዙ ነገር ይቀረናል። እንደ አንድ የአካል ጉዳተኝነት መብት ተከራካሪ፣ እንደ አንድ ኢትዮጵያዊ ዜጋ ኢትዮጵያ ውስጥ ሌሎች የሰባይ መብቶች ተከብረው የአካል ጉዳተኝነት መብት ብቻ አልተከበረም የሚል አመለካከት አለ። ስለ ሌሎች የሰባይ መብቶች መከበርስ ምን የምትለው አለ? የመጨረሻ ጥያቄ ነበር ሰራው ያለሁትና የኔ ሙያ መቶ በመቶ የተገናኘው ከአካል ጉዳተኞች ጋር ነው። አካል ጉዳተኞች ደግሞ ሲባል ያው የሰብአዊ መብት ጥያቄ ነው። ከዛ አንጻር ቅድም እንዳልኩት ነው ብዙ ክፍተቶች አሉ። ስለዚህ አካል ጉዳተኞች መብት እየተከበረ አይደለም ማለት የሰብአዊ መብት ግድፈት አለ ማለት ነው ይነስ ይብዛም። ስለዚህ በዛ በዛ ደረጃ ነው የማየው ሙሉ በሙሉ ስለሌሎች የሰብአዊ መብት ጉዳዮች ጠለቅ ብዬ ለመናገር አንደኛ ልምዱ የለኝም አካዳሚክ ብቃቱም አለኝ ብዬ አላስብም። ነገር ግን አካል ጉዳተኞችን በሚመለከት ግን ብዙ ሊሰሩ የሚገባቸው ጉዳዮች አሉ። እስካሁን ባለው ሁኔታ ደግሞ ያለው ክፍተት ብዙ ነው። ነገር ግን ተስፋ ሰጪ ሁኔታዎችም አሉ። ቅድም እንደጠቀስኩት ሁሉ ነገር ጨለማ አይደለም፣ የሚታዩ ብርሃኖች አሉ ብዬ በዚህ ባልፎ ደስ ይለኛል ይሄንን